የአውሮፓ ሀገሮች በግልም ሆነ በጋራ ከአፍሪካ ሀገሮች ጋር በመሆን የአሸባሪነትን አደጋ ለመዋጋት በቂ ስራ አለመስራታቸውን እየተናገሩ ነው። አውሮፓውያን ከአፍሪካ ጋር ያላቸውን ግንኙነት ከመሰረቱ መለወጥ እንዳለባቸው፣ የአሸባሪነትን ስጋትና አደጋ ሁለቱም ወገኖች በአንድነት ሊገመግሙትና ሊረዱት እንደሚገባም ተገልጿል። መለስካቸው አመሃ ዘገባ አለው። ዛሬ በይፋ በሸራተን አዲስ የተጀመረው የሚውኒክ ሴኪዩሪቲ ኮንፈረንስ ማለትም የሚዩኒክ የደህንነት ጉባኤ ስብሰባ ዓላማው የሰሜን ከደቡብ ደህንነት ውይይትን ማጠናከር እንደሆነ ለመክፈቻው በተዘጋጀው ጋዜጣዊ መግለጫ ላይ የተሰራጨው ጽሑፍ ያመለክታል። በጀርመን የተመሠረተውና በደህንነት ጉዳዮች ላይ የሚያተኩረው ይኸው የሚዩኒክ የደህንነት ጉባኤ የተሰኘው መንግሥታዊ ያልሆነ ድርጅት በአፍሪካ ይህን የመሰለ ጉባኤ ሲያደርግ የአዲስ አበባው የመጀመሪያው መሆኑ ነው። የድርጅቱ መሪ አምባሳደር ወልፍጋንግ ኢሽንገር እንዳሉት አውሮፓውያን መንግስታት እያንዳንዳቸው፣ መሆኑ የአውሮፓ ኅብረት እጅግ አንገብጋቢ ናቸው በሚባሉ ዓለም አቀፍ የደህንነት ጉዳዮች ላይ እስከ ዛሬ ድረስ በሚበቃ ደረጃ ከአፍሪካ ጋር እንዳልሰሩ የታወቀ ነው። ይ በግሌ እንደማምነው እስከ ዛሬ ድረስ የአውሮፓ ኅብረትና የአውሮፓ ሀገሮች እያንዳንዳቸውና በጋራ ከአፍሪቃ ሀገሮች ጋር በተናጠልና በጋራ የሽብርተኝነትን አደጋ ወይም ስጋት ለመከላከል በብቃት አልሠሩም። ይህ ቁልፍ ነጥብ ነው። ሆኖም ሁኔታው ዛሬ እየተለወጠ ነው። የጀርመኑን ምሳሌ ልስጣችሁ። አንድ ማንኛውም የጀርመን ሰው ለምን ጀርመን ወደ ማሊ ጦር ሠራዊት ትልካለች ብላችሁ ከአምስት ዓመት በፊት ብትጠይቁት እንኳንስ ጀርመን በዚህች አገር ውስጥ የደህንነት ጥቅም እንዳላት ለማወቅ ቀርቶ ማሊ የምትባል አገር የት እንዳለች እንኳን ላያውቅ ይችል ነበር። አምባሳደር ውልፍጋንግ ኢሽንጋር እንዳብራሩት የኖረው የአፍሪካና የአውሮፓ የግንኙነት ምክንያትም ሆነ እሴት መለወጥ ይኖርበታል። ዓለም ዛሬ አንድ መንደር እየሆነች በመውጣቷ የአንዱ ስጋት ለሌላው ሰላም ሊሆን አይችልም። የአንዱ ጥቅምም ለሌላው ጉዳት ሊሆን አይችልም። በአምባሳደር የሽንጋር አገላለጽ፣ ይህ ግንዛቤ ቢዘገይም ዛሬ አውሮፓ ይህን እየተረዳች እንደሆነ ይናገራሉ። We are beginning to discover in Europe, a little late, I think, but hopefully not too late, that Africa actually matters. እኛ አውሮፓውያን መዘግየታችን ባይካድም እጅግ እንዳልዘገየን ተስፋ አደርጋለሁ አፍሪካ በእርግጥ አስፈላጊ መሆኗን መገንዘብ ጀምረናል። ይህ ግን እንዳለፈው ጊዜ በበጎ አድራጎትና በልማት እርዳታ አይደለም። በእርግጥ እነዚህም አስፈላጊ ጉዳዮች ቢሆኑም አፍሪቃ ለራሷ ብቻ ሳይሆን ለአውሮፓም ደህንነት አስፈላጊና ጠቃሚ ነች። ኃይልን መሳሪያ ያደረገን ጽንፈኝነትን በጋራ ለመዋጋት በሰሜንና በምስራቅ አፍሪካ ቀውሶችን ለመከላከልና የተፈጠሩ ቀውሶችንም ለመቅረፍ እንደ ኢቦላ ያሉትን ወረርሽኞችና በአየር ንብረት ለውጥ ሳቢያ የሚከሰቱትን አደጋዎች በብቃት ለመቋቋም አውሮፓውያንና አፍሪካውያን አንድ ላይ መስራት እንዳለባቸው የጽሑፍ ሰነዶቹ ያመለክታሉ። የአሸባሪነትን ጉዳይ በተመለከተ አምባሳደር ውልፍጋንግ ኢሽንጋር እንዲህ ይላሉ። የአሸባሪነት ገጽታዎች በአፍሪካውያንና በአውሮፓውያን መካከል በትክክል መገምገም አለባቸው። ጉዳዩ በጋራ ውይይት ሊደረግበት ይገባል። ምክንያቱም ተለያይተን መኖር አንችልም። ሽብርተኝነትን በአፍሪካ ውስጥ ውጤታማ በሆነ መልኩ ካልገታነው፣ አውሮፓ መዝለቁ አይቀርም። ለዚህ ጥርጥር የለውም። በአሁኑ ጊዜ ገኖ የወጣውን የስደተኝነት ችግርና በዚህ ረገድ ሁለቱ አህጉራት ትብብራቸው ከየት መጀመር እንዳለበትም አምባሳደሩ ጠቁመዋል። that refugees do not need to transfer their lives to other continents as ግጭቶችን እንዴት መያዝ እንዳለብን መወያየት ይኖርብናል። እንዴት እንደምንከላከላቸው፣ እንዴት ከፍጻሜ እንደምናደርሳቸው ከስደተኞች ጋርና ለስደተኞች እንዴት እንደምንሰራ መነጋገር አለብን። ስደተኞች ከጥፋትና ከወታደራዊ ግጭቶች ሲሸሹ የአኗኗር ፈሊጣቸውን ይዘው ወደ ሌሎች አህጉሮች ሳይሻገሩ ሳይፈናቀሉ ሊኖሩ እንደሚችሉ ማረጋገጥ እንዳለብን መወያየት አስፈላጊ ነው። ለዚህ ሁሉ ያነሰ ሳይሆን የበለጠ የአፍሪካና የአውሮፓ ትብብር ያስፈልገናል። ዛሬና ነገር ነገ አዲስ አበባ በሚካሄደው በሚዩኒክ የደህንነት ጉባኤ ስብሰባ ላይ የሚካፈሉ ከአውሮፓ ከዩናይትድ ስቴትስና ከአፍሪካ ወደ ስልሳ የሚጠጉ እውቅ ሰዎች እንደሚገኙ መረጃዎች ይጠቁማሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ